የደምቢዶሎ ዩኒቨርሲቲ ተማሪዎች ተፈጥሮ በነበረው አለመረጋጋት ያለፈባቸውን የትምህርት ክፍለ ጊዜ ለማካካስ ዩኒቨርሲቲው ድጋፍ እያደረገልን ነው አሉ። ተማሪዎቹ ከተቋረጠ ከአንድ ወር በላይ የሆነው የኢንተርኔትና የስልክ አገልግሎትም እንዲመለስላቸው ጠይቀዋል። የደምቢዶሎ ዩኒቨርሲቲ ፕሬዚዳንት ዶክተር ለታ ተስፋዬ በበኩላቸው ዩኒቨርሲቲያችንን ወደ ቀድሞ መረጋጋቱ እንዲመለስና በዚህ አመት ለመጀመሪያ ጊዜም ተማሪዎችን ለማስመረቅ እየሰራን ነው ብለዋል። ታገቱ የተባሉ የዩኒቨርስቲ ተማሪዎችን ጉዳይ በተመለከተም ተማሪዎችን የማፈላለግ ጥረቱ መቀጠሉን ገልጸው ተገኝተው ወደ ትምህርት ገብታቸው እንዲመለሱ እየሰራን ነው ብለዋል። ታገቱ የተባሉ ተማሪዎችን አስመልክቶ ይገኙ አይገኙ እስካሁን ከቤተሰብም ሆነ ከመንግስት የተሰጠ መግለጫ የለም። አኮር መልካ ከደንቢዶሎ ተከታዩን አጠናቅረዋል። ደምቢዶሎ ዩኒቨርሲቲ ውስጥ የሚማሩ የተለያዩ ትምህርት ዘርፎች ተማሪዎች ከጥቂት ወራት በፊት ተከስቶ በነበረው ያለመረጋጋት ስጋት ሳቢያ ወደ ቤተሰቦቻችን በመሄዳችን ያለፈንን ክፍለ ጊዜያት ለማካካስ ዩኒቨርሲቲው ድጋፍ እያደረገልን ነው ብለዋል። ያነጋገርናቸው ተማሪዎች ከሶስት ሳምንት ወዲህ ወደ ዩኒቨርሲቲው ቅጥር ግቢ መመለስ ትምህርታቸውን እየተከታተሉ መሆናቸውን ገልጸዋል። ምህረት ደማ እባላለሁ። ለአንድ ወር ያህል አርፈን ነው የገባ ነው። ግን ከመጣም በኋላ ያው ብዙ የተስተካከሉ ነገሮች አሉ። በፊት ያው የውሃም ችግር ነበር ያያ ተቀርፏል። የሰላም ሁኔታ አሁን ምንም የሳስብ ነገር የለም። በሰላም የመማር ማስተማሩ ሁኔታ እየቀጠለ እንዳለ ነው። ሁላችንም አንድ ላይ ምናምን ነገር ዶርም ውስጥም በቃ ሰላም ሆነን እንገባለን፣ እንወጣለን። ላይብራሪ እስከፈለግን ሰዓት አንብበን ምናምን ነው። መምህራንም ያው እያስተማሩ ነው እና ደግሞ አሪፍ እየሄድን ነው። አሁን ጭራሽ ሚድ ልንወስድ ነው። አሪፍ ገፍተናል ብለን እናስባለን። ስሜ ያህያ አብዱራህማን ይባላል ሁለተኛ ዓመት ሲቪል ተማሪ ነኝ። ከመጀመሪያው ያለው ለውጥ በጣም የተለየ ነው። የተባከነው ጊዜ በጣም ይሰዝትናል ማለት ነው። አንድ ወር ያህል ቤት ቆይተን ነበረ። ስንመለስ ጊዜ በጣም አጥሮናል። ለመፈተን ራሱ ጊዜ የለንም። ያን ጊዜ ለማካካስም አስተማሪዎችም ትርፍ ጊዜያቸውን እየተረባረቡ ነው የሚገኙት፣ እየሰሩም ነው የሚገኙት። በትምህርት ገበታችን ላይ ተመልሰናል። ትምህርት እየቀጠለ ነው ያለው። ከአሁን በኋላ እንደዚህ አይነት ነገር እንዳይፈጠር፣ ቢፈጠር እንኳን እንዳይባባስ ለማድረግ ያለውን ጥረት ሁሉም ሰው በየፊናው ማድረግ አለበት ማለት ነው። ማህበረሰቡ በጣም አሪፍ ማህበረሰብ ነው። በጣም ቻይ፣ ሩሩ እና በጣም ሰው ተቀብሎ ሰው የሚያስተናግድ ሰው ነው ማለት ነው። በጣም አስተናግዶናል። ስሜ ራይል ባይሳ ባላል። መማር ማስተማሩ በጣም አሪፍ ነው። እየተማርን ነው። ሁሉም ነገር የተሳካ ነው። ላይበራሪ በስርዓቱ እየተጠቀም ነው። በፈለግነው ሰዓት ገብተን በፈለግነው ሰዓት እየወጣን ነው። ያለፋቸው የትምህርት ክፍለ ጊዜ እንደሚቆጫቸው የሚናገሩት ተማሪዎቹ ለወደፊቱ ግጭት እንዳይፈጠር የራሳቸውን ድርሻ እንደሚወጡ ጠቁመው፣ ግጭት የሚከሰትበት ሁኔታ እንኳ ቢፈጠር ተማሪዎቹ አንድነታቸውን እና የቤተሰባዊነት መንፈስን በማጠናከር ችግሩ በውይይት እንዲፈታ እንደሚረባረቡ ገልጸዋል። እንደሚታወቀው ተማሪው ከተመለሰ በኋላ የተለያየ አቋም አለው። ለመማር ማለት ነው፣ ፍላጎት ያለው ጨምሯል። መማር ነው ያለብኝ፣ ለመማርና ለማማር አላማ ብቻ ነው የመጣሁት ብሎ ያስባል። እናም ተከባብሮ ነው የሚማረው ከብሔር አንጻር ከሃይማኖት አንጻር ሁሉም ተከባብሮ ነው የሚገኘው የተመለሱትም ተማሪዎች ተመልሶ እየመጡ ነው እናም ያስተናገድናቸው ነው የምንገኘው እየተማሩ ነው በደንብ ዶሎ እና አካባቢው ተቋርጦ የሚገኘው የስልክና ኢንተርኔት አገልግሎት ግን እክል እንደፈጠረባቸው አልሸሸጉም ግን ችግራችን የኔትወርኩ ጉዳይ ነው ቤተሰብ ልናገኝ አልቻለም ብር ላኩ ሁሉም ምናምን ብለን ችግራችን የምንናገርበት አጠና ኔትወርካችን ግን እንዲለቀቅና ቤተሰቦቻችንን አግኝተን በሰላም እንድንማር ብቻ ጠይቃለሁ በጣም ያስቸገረን ያለው ኔትወርክ ነገር ነው ዳታ መጠቀም አንችልም እዚህ ጋር አሳይመንት ይሰጣል። እናወርደው ከኢንተርኔት ነው እና ኢንተርኔት ከሌለው አሳይመንቱን ማስራት አንችልም። ያ በጣም እኛ ላይ እንቅፋት እየሆነ ነው የሚገኘው የመማር ማስተማር ሂደት ላይ ማለት ነው። ከቤተሰብ መገናኘት ጋር ትንሽ ችግር የሆነብን ኔትወርኩ ነገር ማለት ነው። ያን ነገር ነው እያስተጓገለው የሚገኘው እንጂ ሁሉ ነገር በጣም አሪፍ ነው ብዬ ነው ማስብ። የደምቢዶሎ ዩኒቨርሲቲ ፕሬዚዳንት ዶክተር ለታ ተስፋዬ በአሁኑ ጊዜ ዩኒቨርሲቲ ወደ ቀድሞ መረጋጋት ተመልሶ ወደ ቤተሰቦቻቸው ሄደው የነበሩ ተማሪዎችን ድጋሚ በመቀበል እያስተማረ ነው ብለዋል። እንደተባለው ብዙ ተማሪዎች ከወደ ስምንት መቶ የሚሆኑ ተማሪዎች ከደምቢ ዶሎ ዩኒቨርሲቲ በተፈጠረው ክስተት በፍርሃትም ሊሆን ይችላል ብዙ ተማሪዎች ወይም ስምንት መቶ የሚጠጉ ተማሪዎች ከግቢ ለቆ ወጥተዋል ማለት ነው። እነዚህ ተማሪዎች ለመመለስ ብዙ ስራዎችን ስንሰራ ቆይተናል። በተለይም ከሀገር ሽማግሌዎች፣ ከአባ ገዳዎች፣ ከዚ አካባቢ ያሉት ማህበረሰብ ጋር ብዙ ስራ ተሰርቶ ወደ ስድስት መቶ የሚጠጉ ተማሪዎች ወደ ግቢ ተመልሰዋል ማለት ይቻላል። የቀሩትን ተማሪዎች ለመመለስ አሁንም ዩኒቨርሲቲ ብዙ እንቅስቃሴ እያደረገ ነው ያለው። በተለይም ከተማሪዎቹ ጋር ከመምህራን ጋርም ተነጋግሮ ብዙ ስራዎችን እየሰራን እንገኛለን ማለት ነው። ዘግይቶ የመጡ ተማሪዎችም ስላሉ ከዚህ በፊትም እንደተባለው ብዙ የተቃጠሉ ጊዜያትም ስላሉ እነዚህ ጊዜያትን ለማካካስ ወይም ኮምፐንሴት ለማድረግ ብዙ ቱቶሪያል በመስጠት በተለይም ከመምህራን ጋር በመነጋገር ሁለቱም ቀናት ቅዳሜና እሁድም ጨምሮ ትርፍ ሰዓት እያስተማሩ የተቃጠለውን ጊዜ በማካካስ ላይ ይገኛሉ ማለት ነው። ሙሉ በሙሉ ይሄ ነገር ተሰርቶ እስከሚያልቅ ድረስ የእኛ መምህራንም ስለሆኑ ብዙ ስራዎችን፣ ብዙ ጥረት እያደረጉ እነዚህ ያካክሳሉ ብለን እናስባለን። ከዩኒቨርሲቲው ቅጥር ግቢ ውጭ ወደ ቤተሰብ ሲመለሱ ታገቱ የተባሉ ተማሪዎች ጉዳይስ ከምን ደረሰ ብለን ለጠየቅናቸው እንዲህ ብለዋል። በመንግስትም የተለያየ መግለጫ ስሰጥ ነበረ። እንደ ዩኒቨርሲቲያችንም በተሰጠው መግለጫ ላይ ሌላ አዲስ ተጨማሪ የምንሰጠው ነገር የለም፣ አይኖርም። እንደ ዩኒቨርሲቲ የምናደርገው ጥረቶች ይኖራሉ። እነዚህ ተማሪዎች እንዲፈለጉ ወይም እንዲገኙ ወይም ደግሞ ያሉበት ቦታ እንዲታወቅ የተለያዩ ኮሚቴዎችን አዋቅረን እየሰራንበት ነው የምንገኘው። ወደፊትም የኛ ምኞት እነዚህ ከትምህርት ገበታቸው ተመልሶ ትምህርታቸው እንዲቀጥሉ ማድረግ ነው ማለት ነው። አብረን እየሰራን ነው። ከታች እስከ ላይ ያለው እስከ መንግስት ጠቅላይ ሚኒስትር ቢሮ ድረስ ያለውን ኮሚኒኬሽን ስለሚኖረን ያለውን ጥረት እንቀጥላለን ማለት ነው ተመልሶ ትምህርታቸውን እንዲማል። ከዩኒቨርሲቲ ውጭ ታገቱ ከተባሉ ተማሪዎች መካከል አስራ አራቱ የደምቢዶሎ ዩኒቨርሲቲ ተማሪዎች መሆናቸውን የዩኒቨርሲቲው ፕሬዚዳንት ዶክተር ለታ ተስፋዬ ከዚህ በፊት በነበረን ቃለ መጠይቅ አረጋግጠው ነበር። ከአስራ አራቱ ተማሪዎች ቤተሰቦችን መካከል የአስሩ ተማሪዎች ቤተሰቦች ለመንግስት አቤቱታ ማቅረባቸውም እንዲሁ ሲገለጽ ነበር። የተማሪዎቹ ውገታ ዜና ከተሰማ ወዲህ ተማሪዎቹ እንዲገኙ የተለያዩ ጥረቶች በመንግስት እየተከናወኑ መሆናቸው ቢገለጽም እስካሁን ተማሪዎቹ ይገኙ አይገኙ በመንግስትም ሆነ በቤተሰቦቻቸው የተሰጠ መግለጫ የለም። አንዳንድ ተማሪዎች ላቀረቡት የኢንተርኔትና ስልክ አገልግሎት መቋረጥ ምላሽ ሰጥተዋል። ዶክተር ለታ ተማሪዎች የሚያነሱትም ጥያቄ ትክክል ነው። በተለይም ከኢንተርኔት ጋርና ከኔትወርክ ወይም ደግሞ ከስልክ ጋር የተገናኘ ብዙ ጥያቄዎች ይነሳሉ። ዩኒቨርሲቲውም ከሚመለከታቸው አካላት ጋር እየተነጋገረ ይህንን ሶሉሽን ለመስጠት እየሰራ ነው የሚገኘው። ለምን ቢባል ዩኒቨርሲቲውን በቀጥታም ቀጥታ ባልሆነ መንገድም ወይም ደግሞ ዩኒቨርሲቲውን እየጎዳ ነው ያለው ማለት ነው። ለምሳሌ ዩኒቨርሲቲያችን የድህረ ምረቃ ፕሮግራም እየሰጠ ነው የሚገኘው። ላይብራሪ ውስጥም እንደዚህ አይነት ተማሪዎች ብዙ አዲስ አይዲያዎችን ከኢንተርኔት የሚፈልጉበት እንትን ስለሚኖር አስፈላጊ ነው ብለን እናምናለን። ከሚመለከታቸው ሰዎች ጋር እየተነጋገርን በአጭር ጊዜ ውስጥ መልስ ያገኛል ያለን እናምናለን። ዩኒቨርሲቲው ከተከፈተ ሶስት ዓመት በመሆኑ በዚህ ዓመት ለመጀመሪያ ጊዜ ከአምስት መቶ በላይ ተማሪዎችን ለማስመረቅ ዝግጅት እያደረገ ነው ያሉት ዶክተር ለታ ለማህበረሰብ አቀፍ አገልግሎትና ጥናትና ምርምርም ትኩረት ሰጥቶ እየሰራ ነው ብለዋል። የአሜሪካ ድምፅ ናኮር መልካ ከደንቢዶሎ Don't